ከቆቃ ሁርሶ በተዘረጋው የኤሌክትሪክ መስመር ላይ ጉዳት በመድረሱ የኃይል መቋረጥ አጋጥሟል። በኢትዮጵያ ከቆቃ ወደ ሁርሶ በተዘረጋው ከፍተኛ የኤሌክትሪክ ኃይል ማስተላለፊያ መስመር ላይ በተፈጸመ ስርቆት ኃይል መቋረጡን የኢትዮጵያ ኤሌክትሪክ ኃይል አስታውቋል። በዚህ ምክንያት ለምስራቅ ኢትዮጵያ ከተሞችና አካባቢዎች፣ ለአዲስ አበባ ጅቡቲ የባቡር መስመርና ለጅቡቲ የሚቀርበው ኃይል ተቋርጦ እንደነበረ ያመለከተው ተቋሙ አሁን ግን ከሌሎች መስመሮች ኃይል እየቀረበላቸው መሆኑንም ለአሜሪካ ድምጽ ገ የኢትዮ ጅቡቲ ምድር ባቡር በበኩሉ በኢትዮጵያ ኃይል መስመሮች ላይ እየደረሰ ያለው ጉዳት በአገልግሎቱ ላይ ተጽዕኖ እያሳደረበት እንደሚገኝ ለአሜሪካ ድምጽ ገልጿል። ገብረ ሚካኤል ገብረ መድህን ተከታትሎታል። የኢትዮጵያ ኤሌክትሪክ ኃይል ከትላንት በስቲያ ሮብ መስከረም 22 2017 ባወጣው መግለጫ ከቆቃ ወደ ሁርሶ የሚሄደው ባለ 230 ኪሎ ቮልት ጥምር የኃይል ማስተላለፊያ መስመር ላይ ጉዳት መድረሱን አስታውቀዋል። በኃይል መስመሩ ላይ በተፈጸመ ስርቆትም ለምስራቅ የሀገሪቱ አካባቢዎች ለአዲስ አበባ ጅቡቲ የባቡር መስመርና ለጅቡቲ የሚቀርበው ኃይል ተቋርጦ እንደነበር ገልጸዋል። ሆኖም በዚያው መስመር አማካኝነት ሲቀርብ የነበረው ኃይል ሲቋረጥ የተጠቀሱት አካባቢዎች በሌሎች መስመሮች ኃይል እየቀረበላቸው መሆኑን የተቋሙ የህዝብ ግንኙነትና የኮሚኒኬሽን ቢሮ ስራ አስኪያጅ አቶ ፍስሐ ጌታቸው ለአሜሪካ ድምፅ ተናግረዋል። በተለይ የከፍተኛ ጭነት በሚበዛባቸው ሰዓታት ላይ የነበረውን በማመጣጠን ቀኑን ሙሉ ሌሊቱንም ኃይል እየቀረበላቸው ይገኛል። ስለዚህ ቀደም ሲል ከነበረው አገልግሎት በተለይ ከፍተኛ ኃይል በሚፈልግበት አካባቢ ምሽት አካባቢ ላይ ያለውን የማመጣጠን ስራ ነው እንጂ የተሰራው ኃይል የተቋረጠባቸው አካባቢዎች የሉም። አንዳንድ ጊዜ የኃይል ጭነት ለምሳሌ ከምሽቱ አስራ ሁለት ሰዓት እስከ ምሽቱ አራት ሰዓት ላይ ሁሉም ኤሌክትሪክ ኃይል የሚጠቀም በመሆኑ የኃይል ተጠቃሚው እንትኑ ከፍ ይላል። በዚህ ጊዜ ኃይል ማመጣጠን ፈረቃም በሚያስፈልግባቸው አካባቢዎች ፈረቃ የመስጠት የተደረገ ማህበረሰቡ ኤሌክትሪክ እንዲያገኝ ማጠቅ ስራ እየተሰራ ያለበት ሂደት ነው ያለው። የጅቡቲም በሌሎች የመስመር አማራጮች አማካኝነት ሀይል ማቅረብ ስራው ተጠናክሮ እየቀጠለበት ሂደት ነው ያለው። የሀይል ማስተላለፊያ መስመሩ የተጎዳው በአፋር ክልል አዋሽ ፈንታሌ ወረዳ በአንድ የኃይል ተሸካሚ ምሰሶ ላይ በተፈጸመ ስርቆት ምክንያት መሆኑን ተቋሙ አስታውቋል። በተፈጸመው ስርቆት ምክንያት ከወደቀው አንድ ምሰሶ በተጨማሪ ሰባት የኃይል ተሸካሚ ምሰሶዎች በአስጊ ሁኔታ ላይ እንደሚገኙም ተገልጿል። በዚሁ የኃይል መስመር ላይ በደረሰው ጉዳት የተነሳ ለአጭር ጊዜ ያህል የአገልግሎት መስተጓጎል ገጥሞት እንደነበር የገለጸው የኢትዮ ጅቡቲ ምድር ባቡር በበኩሉ፣ ሆኖም ወዲያውኑ ከጅቡቲ በኩል ኃይል እንደቀረበለት አስታውቋል። ከዚያ ይልቅ በድሬዳዋና በጅቡቲ መካከል በሚገኝ የኃይል መስመር ላይ የደረሰ ተመሳሳይ ጉዳት በስራው ላይ ከባድ ጫና መፍጠሩን በኢትዮ ጅቡቲ ምድር ባቡር የቴክኒክ ኃላፊ የሆኑት አቶ ዳንኤል ኃይለ ሚካኤል ለአሜሪካ ድምፅ ተናግረዋል። በጣም ከባዱ የአይሻ ላይ የወደቀው ነው። ለእኛ በጣም ትልቅ ኢምፓክት ያለው ማለት ነው። ወደ ጅቡቲ መስመር አካባቢ በሶማሌ ክልል ውስጥ ጋር የወደቀ ትልቅ ተወራለ ልክ እንደዚሁ ሰላሳ ኬቪ የሆነው ማለት በጣም ብዙ ቦታ ላይ ተደጋጋሚ እንደ አይነት አደጋ እየተፈጠረ ነው ያኛው ነው ትልቅ ኢምፓክት ያሳደረብን። ወደ ሰላሳ ሰዓት የሚሆን ፓወር ተቋርጦብን የነበረ ብቸኛ ስለሆነ ብቸኛ መስመር ነው ዛጋ ያለው እና አሁንም ረጅም ጊዜ ሊፈጅ የሚችለው እንደውም እሱ ፓርት ነው። አሁን አንድ ብቻ ሰፕላይ ስላለ ማለት ነው። ከቆቃ ሁርሶ በተዘረጋው የኤሌክትሪክ መስመር ላይ ከደረሰው ጉዳት በተጨማሪ ከመተሐራ አዋጅ በተዘረጋ ባለ 132 ኪሎ ቮልት የባቡር መስመር ላይ በሚገኙ ዘጠኝ የኃይል ተሸካሚ ምሰሶች ላይም እንደዚሁ ጉዳት መድረሱን የኢትዮጵያ ኤሌክትሪክ ኃይል ገልጿል። የኢትዮ ጅቡቲ ምድር ባቡር የቴክኒክ ኃላፊው አቶ ዳንኤል ኃይለ ሚካኤል በኤሌክትሪክ መስመሮች ላይ እየደረሰ ያለው ጉዳት እንቅስቃሴያችንን ፈታኝ አድርጎታል ይላሉ። በብዙ ቦታዎች ላይም ያው ይህ እያጋጠመ እንዳለ የምናቀው ነው። ከጂፒ በጣም እየተፈተነ ያለው በአሁኑ ሰዓት ያው የሁሉም እርዳታ ያስፈልጋል። በተለይ ደግሞ ውድመትም፣ ሰርቆቶች ማለት ትልቅ ታወሮች ነው የሚሰራበት እንግዲህ ተባብሮ መስራት ይጠይቃል፣ ከኛ ጋር ከሁሉም ባለድርሻ አካላት ጋር። የኢትዮጵያ ኤሌክትሪክ ኃይልም በአዋሽ ፈንታሌ ወረዳ በኃይል ማስተላለፊያ ተሸካሚ ምሰሶዎች ላይ እየተፈጸሙ የሚገኙ የስርቆት ወንጀሎች መበራከታቸውን ገልጾ የአካባቢው ማህበረሰብ የአስተዳደር አካላትና የጸጥታ ኃይሎች ለኃይል መሰረተ ልማቶቹ ተገቢውን ጥበቃና ትኩረት እንዲሰጡ ጠይቀዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ Jiet t-grajna affar kill l-Presidentu twi witt jitt ተፈናቃዮች ገለጹ። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ባለፈው ረቡዕ፣ ሐሙስ መስከረም 22 ቀን 2017 ዓ.ም በአፋር ክልል ያደረጉትን ጉብኝትና ተደረሰባቸው የተባሉ ስምምነቶች ተስፋ እንዳጣሉ እንዳሳደሩባቸው በመቀሌ አካባቢ የተጠለሉ የአብአላ ተፈናቃዮች ተናግረዋል። ችግር ውስጥ እንደሚገኙ የገለጹት ተፈናቃዮቹ ስምምነቱ ቶሎ እንዲተገበርም ጠይቀዋል። ሙሉጌታ ጽሀ ዘገባለሁ። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ የመሩትና ረቡዕ መስከረም 22 ቀን 2017 ዓ.ም ተምረት በሰመራ ጉብኝት ያደረገው የልኡካን ቡድን ክልሉን ከአፋር ክልል የሚያዋስኑ ሶስት ዞኖች አስተዳዳሪዎች ጭምር የተካተቱበት ነው። አቶ ጌታቸው ከአፋር ክልል ፕሬዚደንት ሐጅ አወል አርባና ከክልሉ አመራሮች ጋር ያካሄዱት ውይይት ከሰሜን ኢትዮጵያው ጦርነት በኋላ የመጀመሪያው ነው። በጦርነት ምክንያት ከአብዓላ የተፈናቀሉና በመቀለ አካባቢ የተጠለሉ የትግራይ ተወላጆች ታዲያ ጉብኝቱና የተደረሰባቸው የተባሉ ስምምነቶች ተስፋ እንዳሳደሩባቸው ተናግረዋል። አቶ በላይ ኪዳነ ከአፋር ክልል አብዓላ ወረዳ ተፈናቅለው በመቀለ ከተማ ኩሃ ክፍለ ከተማ ተጠልለው መኖር ከጀመሩ ሶስት ዓመታት እንደሞላቸው ገልጸው መንግስት ለተፈናቃዮች የሚሰጠው ትኩረት አነስተኛ ሆኖ ቆየቱን ይናገራሉ። ከማንም ቦታ ከፖለቲካ ማንም ነጻ ነው። እኛ ግን በብሄር ኮ ነው የተፈናቀልን ነው። እኛ ግማሹ ንግድ ላይ፣ ግማሹ ማሳው ላይ፣ ግማሹ ትምህርት ቤት ላይ እያሉ ነው የተፈናቀለው። ስለዚህ ችግር ስለሚያሳሉት ያን ህዝብ ደግሞ በኢትዮጵያዊነቱ ሆኖ መንግስት አይቶ ቶሎ መፍትሄ እንዲሰጠን ነው ከአብዓላ ወረዳ የተፈናቀሉና እስካሁን ወደ ቀያቸው ያልተመለሱ ከአስራ ሶስት ሺህ በላይ ተፈናቃዮች እንዳሉ የሚናገሩት አቶ በላይ ተፈናቃዮችን ስለመመለስ በሁለቱ ክልሎች አመራሮች መካከል ውይይት መጀመሩ ተስፋ እንዳሳደረባቸው ገልጸው ተግባራዊ እንዲሆንም ጠይቀዋል። ጊዜው ማህዳይ ደካቸው አሁን በሄድበት ቦታ ሳመራ እኛ አሁን ይህን ተስፋ ሙሉ ተስፋ እንዲሆንም እንመኛለን። መሬት ላይ ወርዶ ሲፈጸም ነው ለእኛ ሙሉ ተስፋችን። ሙሉ የተካሄደው በሰመራ እና በአፋርና በትግራይ የተካሄደው ድርድር ለእኛ በጣም ጥሩ ስሜት ነው የሰጠን፣ ጥሩ ተስፋን የሰጠ ነው። ያ ስሜት ግን ሕጋዊ መሬት ወርዶ ስራ ሲሰራ ነው ሙሉ ሙሉ አቶ ግርማ አብርሃ ደግሞ ዘላቂ ሰላም የሚሰፍነው ነው የመንግስት ለመንግስት ግንኙነት ወደ ህዝብ ለህዝብ ሲሸጋገር ነው ብለዋል። አሁን የተጀመረው የሰላም መድረክ ጀምሮ ማቋረጥ ሳይሆን ወደ ህዝብ ነው መውረድ ያለበት። የአፋርና የትግራይ ህዝብ በተለይ ደግሞ የባህላ የትግራይ ተወላጆች እና የአፋር ህዝብ ለየት ባለ መንገድ የተዋለደ የተዛመደ አብሮ ለዘመናት የኖረ ወንድም ህዝብ ነው። ፖለቲካው በፈጠረው ጉዳይ የተፈጠሩ ችግሮች አሉ። ለእነሱ ዘላቂ የሆነ መፍትሄ በመስጠት የህዝብ ለህዝብ መድረኮችን በመስጠር ህዝቡን በማቀራረብ መንገዶችን ክፍት በማድረግና የሚፈጠሩ ችግሮችን በሀገር ሽማግሌም ይሆን ህገ መንግስት በሚንትን በሚለው መንገድ እልባት በመስጠት የህዝቡን ሰላም ማስፈንና ወደ ልማት የሚገባበትን መንገድ መስጠር ነው። ከዚህ በኋላ ጦርነቱ መሰደዱ ይብቃ ነው የእኛ ፍላጎት። የሁለቱ ክልሎች አመራሮች የሰሜን ኢትዮጵያው ጦርነት ከተቀሰቀሰ ጊዜ አንስቶ በተለያዩ ጉዳዮች ሲወነጃጀሉ ቆይተዋል። በህወሀትና በፌዴራል መንግስት መካከል የሰላም ስምምነት ከተፈረመ በኋላ መጠነኛ አለመግባባቶች ታይተዋል። በትግራይ ክልል ደቡባዊ ዞን ራያ አዞቦ ወረዳ ግንቦት 12 ቀን 2016 ዓ.ም በከብት ጥበቃ ላይ የነበሩ ሰባት ሰዎች ከአፋር ክልል ዘልቀው የገቡ ባሏቸው ማንነታቸው ባልታወቁ ታጣቂዎች መገደላቸውን የወረዳው አስተዳዳሪ ተናግረው ነበር። የአፋር ክልል በሰነዘረው ተመሳሳይ ውንጀላ ካጎራባች የትግራይ ክልል ተወላጆች ወደ አፋር ክልል ተሻግረው የተባሉና ማንነታቸው በግልጽ ያልተለዩ ታጣቂዎች ግንቦት 13 ቀን 2016 ዓ.ም ጋሌ ወረዳ ፈጸሙት በተባለ ጥቃት ሶስት ሰዎች መገደላቸው አስታውቆ ነበር። አቶ ጌታቸው ረዳ የመስከረም 22 ውይይት አስመልክተው በፌስቡክ የማህበራዊ ትስስር ገጻቸው ባሰፍሩት መልእክት በጦርነት ምክንያት የተፈናቀሉትን በመመለስ የህዝብ ለህዝብ ግንኙነት በማስጀመር እንዲሁም ሰላም፣ ጸጥታና ልማትን በጋራ በማረጋገጥ ጉዳዮች ላይ በጋራ ለመስራት መስማማታቸውን አመልክተዋል። የተዘጉ መንገዶች እንዲከፈቱ ለማድረግና ፖለቲካዊ ጥያቄ ያላቸው ድርጅቶች ወደ ሰላማዊ ሂደት እንዲገቡ በጋራ እንሰራለን ብለዋል። አቶ ጌታቸው የአፋር ክልል ኮሚኒኬሽን ጽህፈት ቤት ባወጣው የጽሁፍ ዜና በበኩሉ የሁለቱም ክልሎች አመራሮች በተወያዩበት ጊዜ የአፋር ክልል ፕሬዚደንት ሐጂ አወል አርባ ጎረቤታሞች በሆኑ የአፋርና የትግራይ ክልል ህዝቦች መካከል የሰላምና ጸጥታ ችግሮች በመፍታት የህዝብ ለህዝብ ግንኙነቶችን ለማጠናከር እንሰራለን ማለታቸውን አስታውቋል። ለአሜሪካ ድምጽ ሙልጌታ ጽበሃም መቀለም